መላው ኢትዮጵያ አንድነት ድርጅት መኢአድ በደቡብ ኢትዮጵያ በአባሎቹና በሌሎችም ዜጎች ላይ ሕገወጥ እስራትና እንግልት እየተፈጸመ ነው ሲል አቤቱታ አሰምቷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ያደረገው ምርመራም ተመሳሳይ ችግር እንዳለ አመልክቷል። መለስካቸው አምሀ ነው ዝርዝሩን የያዘው። ፓርቲው በቅርቡ ይፋ ባደረገው መግለጫው በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በጎፋ ዞን በዛላ ወረዳ በሚገኙ የመኢአድ አባላት ላይ የዞንና የወረዳ አመራሮች በሚያደርሱባቸው የሰብዓዊ መብት ረገጣ፣ ግድያ፣ ድብደባና እስራት ምክንያት በከፍተኛ ችግር ውስጥ ይገኛሉ ብለዋል። መያድ በዚህ መግለጫው በተለይ በጎፋ ዞን በዛላ ወረዳ በአባሎቹ ላይ ተፈጽመዋል ባለው ሕገወጥ እርምጃዎች ቢያተኩርም በወላይታና በቴፒ ከተማም ተመሳሳይ ችግሮች እንዳሉ ይናገራል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በተለይ ለቪኦኤ በሰጡት ቃለ ምልልስ ተጨማሪ ማብራሪያዎችን አካፍለዋል። አሁን በእስር ላይ የሚገኙት ሰባዎቹ የእኛ አባላት ናቸው እና ይሄ እስር የተፈጸመባቸው በእናንተ አስተያየት አባሎቻችሁ ስለሆኑ ነው ወይስ በሌላ ምክንያት ነው? እንደ ማንኛውም ዜጋ ፍትሕ ያጡ ናቸው። በፖለቲካ ጉዳይ ሳይሆን የታሰሩት በአካባቢው ፍትሕ ያለመኖሩን የሚያሳይና እንደ ማንኛውም ሕዝብ ሌሎችም ሕዝቦች ላይ የሚደርሰው ችግር ነው እየደረሰባቸው ያለው እና ፖለቲካን ትኩረት አድርገው ያደረሱት ነው ማለት ብለን መደምደም አንችልም። ግን እዚህ ከደረሰኝ አንዳንድ መረጃ እንደተመለከቱ ከሆነ እነዚህ ሰዎች በአንዳንድ ባለስልጣናት እንደሚባለው ከሆነ በነፍስ ግድያም ጭምር የሚፈለጉ ሰዎች እንደሆኑ ነው የሚነገረው። በዚህ ጉዳይ ይሄም ተጣርቶ የተመሰረተባቸው ክስ የለም፣ የቀረበባቸውን ማስረጃ የለም። ተለይተው በአጠቃላይ በጅምላ ከታፈሱ በኋላ ሌሎቹን ወዴት እንደደረሱ እያጣራን ያለነው ገና በተጨባጭ ያገኘ ናቸው። ግን ሰባ ሰዎች በአንድ ማረሚያ ቤት ያሉ በአንድ ወረዳ ላይ ሳውላ ማረሚያ ቤት የሚገኙ ናቸው። እነዚህ ወረዳው ዛላ የሚባል ነው የተያዙበት። ከዚያ ተይዘው ሳውላ ማረሚያ ቤት በአንድ ወረዳ ዳኛ የፍርድ ቤት ዳኛ ትዕዛዝ ተቀምጠዋል። ጊዜ ቀጠሮም የለም፣ ክስም የለም። ነብስ ግድያ ይሁን በምን ይሁን ምንም አይነት የተመሰረተ ክስ የለም። ደረቅ ወንጀል የሰራ ካለና ወንጀለኛ ነው ተብሎ ማስረጃ ከቀረበበት ማንኛውም አካል ቢሆን ከህግ በላይ አይደለም ለሕግ መቅረብ እንዳለበት እናምናለን። አቀራረባቸው ግን የፍትህ ስርዓትን የተከተለ አይደለም። በጅምላ ወስዶ ከስድስት ወር በላይ ያለምንም ክስና ያለምንም ፍትህ አንድን ዜጋ ማንገላታት ኢ-ሰብአዊ ነው የሚል ነው ያለን አቋምኛ በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት መያድ በግፍ ታስረውብኛል ከሚላቸው ሰባ አባሎቹ መካከል የመረመረው የ57ቱን አመልካቾች ወይንም አብዮት ባያዎች እንደሆነ በጥር መጨረሻ ሳምንት ላይ ለተወሰኑ የክልሉ መንግሥት መሥሪያ ቤቶችና ለአቤቱታ አቅራቢዎች ይፋ ባደረገው ውሳኔ ያሳውቋል። ቅርንጫፍ ጽፈት ቤቱ የአቤት ባዮቹን የነአብጸ አመራን ማመልከቻ መሰረት በማድረግ የጎፋ ዞን ዛላ ወረዳ ፖሊስ ጽፈት ቤትን፣ የጎፋ ዞን ዛላ ወረዳ ፍርድ ቤትንና የጎፋ ዞን ሳውላ ከተማ ማረሚያ ተቋምን ማስረጃዎች መመርመሩን በዝርዝር ያስረዳል። በዚሁም መሠረት ውሳኔ ሰጥቷል፣ ምክር ሐሳብም ለግሷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽፈት ቤት ውሳኔ መሠረትም የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በጎፋ ዞን ፍትሕ መምሪያ አልተከበረም። ይህ ብቻ ሳይሆን የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በወረዳው ፍርድ ቤትና በሳውላ ማረሚያ ቤት እንደተጣሰ በውሳኔው አመልክተዋል። ቅርንጫፍ ጽፈት ቤቱ ከውሳኔው በማስከተል ምክረ ሐሳቦችን ሰንዝሯል። ከእነዚህም መካከል የጎፋ ዞን ከፍተኛ ፍርድ ቤት የተጠርጣሪዎችን የተፋጠነ ፍትሕ የማግኘት መብት የሚያጣበብ ውሳኔ በመስጠት ተጠርጣሪዎቹ ከሦስት ወር በላይ ክስ ሳይመሠረትባቸው በእስር እንዲቆዩ ባደረገው በዛላ ወረዳ ፍርድ ቤት ላይ አስፈላጊውን ማጣራት በማድረግ የእርምት እርምጃ እንዲወስድ እናሳስባለን ይላል። ከዚያ ከፍ ብሎም የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግሥት ጠቅላይ አቃቢ ሕግ የአቤት ቢያዎቹ የተፋጠነ ፍትሕ የማግኘት መብት እንዳይከበር በተለይም የፖሊስ የምርመራ መዝገብ ከተጠናቀቀ በኋላ በተጠርጣሪዎቹ ላይ በሕጉ በተጠቀሰው የጊዜ ገደብ መሠረት ክስ ሳይከፍት በቀረው እና በዚህ ምክንያት የተጠርጣሪዎችን የተፋጠነ ፍትሕ የማግኘት መብት እንዲጣስ ምክንያት በሆነው የጎፋ ዞን ፍትሕ መምሪያ ላይ ተገቢውን ማጣራት በማድረግ አስፈላጊውን የእርምት እርምጃ እንዲወስድ እናሳስባለን ብሏል። የቅርንጫፍ ጽህፈት ቤቱ ከዚህ ምክር ሐሳብ በኋላም መብታቸው የተገፈፈው ዜጎች ዛሬም ምንም አይነት ክስ ሳይመሰረትባቸው በእስር ቤት እንደሚገኙ የማያድ ምክትል ፕሬዚዳንት አቶ ሙርጌታ አበበ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ